የደብረ ኤልያስ ወረዳ አስተዳዳሪ አቶ ሀብታሙ እሱ ባለው ምስራቅ ጎጃም ዞን ስር የሚገኘው የደብረ ኤልያስ ወረዳ አንድ ዓመት ለሚጠጋ ጊዜ በፋኖ ታጣቂዎች ስር እንደነበረ ገልጸው ካለፈው ኅዳር ወር 2017 ዓ.ም ጀምሮ የመንግስት የጸጥታ ኃይሎች ታጣቂዎቹን ማስለቀቃቸውን ተናግረዋል። ተዘግቶ የቆየው የወረዳው የመንግስት መስሪያ ቤት መከፈቱን ተከትሎም አርብ ታኅሳስ 11 ቀን 2017 ዓ.ም ከደብረ ማርቆስ ወደ ደብረ ኤልያስ በመጓ ትእዛዝ ላይ የነበሩ ሁለት ሴት የመንግስት ሰራተኞች ጎዛምን ወረዳ ውግር ድልድይ ስሙ አንገታም ተብሎ በሚጠራው ስፍራ ፋኖ ብለው በጠሯቸው ታጣቂዎች ተይዘው መወሰዳቸውንና መገደላቸውን ገልጸዋል። የመንግስት ሰራተኞቹ ወደ ወረዳቸው ገብተው የመንግስት ስራ እንዲጀምሩ ማስታወቂያ ያወጣል። ይህን ማስታወቂያ መሰረት አድርገው የመንግስት ሰራተኞቹ ወደ ቀደመ ወረዳቸው ለስራ በሚመጡበት ወቅት አጋጣሚ እነዚህ ሁለት ሴቶች በጭነት መኪና ላይ ይመጡ የነበረው ከደብረ ማርቆስ ወደ ደብረ ኤልያስ ዘን የሆነ መገንጠያ ያለ መሀል መንገድ ላይ ደብረ ኤልያስ እና ማርቆስ አማካኝ ቦታ ላይ ታጣቂዎቹ ውረዱ ብለው ከጋቢና ሁለቱን የሚያስወርዷቸዋል። ካስወረዱ በኋላ የአካባቢው ሰው ሚለው ልብሳቸው ተቀዳዱ ነው በጥይት ተመትቶ የተገኙ በተጋጣውጠዋል። መነሻው የሚሆነው ልጆቹ አጋጣሚ መንገድ ላይ ነው የሚሰሩ። ይህ መንገድ ትራንስፖርት ባለሙያዎቹ ናቸው እና ይሄ የትራንስፖርት አገልግሎት ምናምን ይጀመራል እናንተ ከመጣችሁ በሚል መላምት ሊሆን እንደሚችል ጥርጣሬ አለ። ዘን የወሰዱ ታጣቂዎችም ይታወቃሉ። ራሳቸውን ፋኖ ነው የሚሉ ብሎ በሚጠራው ጽንፈኛ ነው ሟቾቹ መልካም ተስፋይና ምንታምር አወቀ የተባሉ የደብረ ኤልያስ ወረዳ መንገድ ትራንስፖርት ጽህፈት ቤት ሰራተኞች ናቸው ያሉት አስተዳዳሪው፣ ምንም አይነት የፖለቲካ ውግንና የሌላቸው ሲቪሎች ነበሩ ብለዋል። የያዟቸው ዓርብ ዕለት ምሽት፣ ገለው የጣሏቸው ቅዳሜ ጠዋት ነው። እስከ ትላንትና ድረስ ሬሳቸው አልተነሳም ነበር። በተለይ እራሳቸውን ፋኖ ብሎ የሚጠሩ ጽንፈኞች የሚያደርሱት ሰቆቃ የከፋ ስለሆነ ሬሳም እንኳን ለማንሳት ሰው ይፈራል። ሰው ተገሎ ሲጣል በተለይ ፋኖ በሚለው ሰንፈኛ የተገደሉ ሰዎችን የአካባቢው ሰው ለማንሳት ይሰራል። ከያድም ያነሱ ሰዎችም ስለሚገደሉ እና ሁለት ቀን ውሎ ነው ሬሳቸው ትላንትና የተነሳ በመንግስት ኃይሎች። መልካም ተስፋዬ ወይም በቤት ስሟ የኔ ዓለም ተስፋዬ የተባለችው ሟች የቅርብ ዘመድ መሆናቸውንና በደህንነት ስጋት ምክንያት ስማቸውን በይፋ እንዳንጠቅስ የገለጹልን ግለሰብ አርብለት ከደብረ ማርቆስ ከተማ ወደ ደብረ ኤልያስ መሄዷን ገልጸው በታጣቂዎች ቁጥጥር ስር ሆና ስልክ ደውላ ነበረ ብለዋል። በማግስቱ ቅዳሜ አስክሬኗ ተጥሎ እንደተገኘና መታችሁ ውሰዱ ተብሎ እንደተደወለላቸው ያስታወሱት እኚሁ ግለሰብ ቤተሰቦቿ ወደሚገኙበት ቢቡኝ ወረዳ መላኩና ገና መምቻ በተባለ ቀበሌ በሬባቡ ጊዮርጊስ ቤተ ክርስቲያን ትላንት መቀበሯን ተናግረዋል። እሳቸው ግን በአካባቢው ባለው የጸጥታ ችግር ምክንያት መቅበር አለመቻላቸውን አክለዋል። ጫለላ ይዘው ያለች ከዛ በኋላ

ትናንትና በጅም ተለማምነው ተለማምነው ያው ሁለት ሴቶች ባል ሄደው ከቀኑ አስር ሰዓት አካባቢ ይዘው አደርሰዋል። መኖሪያ ቦታ አካባቢ ድርተኛው ተዘጋጅቶ ስለ ይጠብቃት ስለነበረ ትናንትና ከቀኑ አስር ሰዓት አካባቢ ተፈጸመ ስለተባለው ጥቃት በአካባቢው ከሚንቀሳቀሱ የጎጃም ፋኖ በጎጃም ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ከአንድ ዓመት በላይ በፋኖ ታጣቂዎች ተይዞ ቆየ ያሉት የደብረ ኤልያስ ወረዳ የመንግስት አገልግሎት ሙሉ በሙሉ ተቋርጦ እንደነበር የጠቀሱት የወረዳው አስተዳዳሪ ባለፈው ህዳር 16 2017 ዓ.ም የመንግስት የጸጥታ ኃይሎች መልሰው መቆጣጠራቸውን ተከትሎ በአካባቢው መዋቅሩ እንደገና ስራ እየጀመረ መሆኑን አክለው ገልጸዋል።